ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሷ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች እንደምናመሻችሁ። ቀዳሚው የጋቢና ጉዞ ወደ ኦሮሚያና ሶማሌ ክልል አጎራባች ሀገሮች ወይም አካባቢዎች እናመራለን። የመንግስት ባለስልጣናት 18 ሰዎች መሞታቸውን ገልጸዋል። ከዜናው ቀጥሎ ዘገባ ይኖረናል። በሊባኖስ ህጋዊ የስራ ፈቃዳቸው ወቅቱ አልፎበት ይኖሩ የነበሩ ኢትዮጵያውያን ወደ ሀገራቸው የሚመለሱበትን መንገድ ለማመቻቸት በሁለቱ ሀገሮች መንግስታት በተደረገ ስምምነት መሰረት ሁለተኛ ዙር ጉዞ ሊካሄድ ነው። እንጂ ሌላ እንኳን ተስፋ ወራ በጣም ፍቅር ነበር። ከዚህ ይገ በአንድ ቀን ስህተት ነው። እኔ ስለማትኝ ብቻ ነው ተቻት ሲወጣው እንጂ ሌላ ጥፋት የለብኝም የለባትም። ኮንትራክሽን ስለጨረሽ እንትን ቢሮ የለሽም ብላለች ማለት ነው። በዛ ምክንያት ያለኝ አማራጭ ጠፍቶ መስራት ነው። ጠፍቼ ተራስ ስምንት አመት እየሰራሁ ተመስግን ነው። ለየት ነው። እግዚአብሔር ይመስገን። በሊባኖስ በስራ ላይ ለአመታት የቆየች ኢትዮጵያዊት ናት። ወደ ሀገር ለመመለስ ዝግጅቷን አጠናቃለች። በሌላው ግን በመንግስት ድጋፍ የድህረ ምረቃ ፕሮግራም ለሚከታተሉ ተማሪዎች እና የአዲስ አበባ ዩኒቨርስቲ በምርምር ማካሄጃ ገንዘብ ዙሪያ የተቀሰቀሰውን ውዝግብ ይዘናል። ህግ ወደፊት ስለሚሰራ እነሱ ቀደም ብሎ ስለወሰዱ ባጀታቸውንም ስለጨረሱ፣ በአዲስ ውስጥ ሊጠቃለሉ የሚችሉበት ግራውንድ ስለሌለ በዛ ላይ ተመስርተን ተማሪዎቹ ይህንን ክፍያ ሊያገኙ የማይችሉበት ሁኔታ እንዲኖር ሆነዋል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የምሽቱ ዜናዎቻችን እንሆ ሕጋዊ ሰነድ ሳይኖራቸው በልጅነት ወደ ዩናይትድ ስቴትስ የገቡ ፍልሰተኞችን አስመልክቶ ከምክር ቤቱ መሪዎች ጋር ስምምነት ለመቋጨት በጣም ተቃርብ ያለው ይላሉ ፕሬዚዳንት ዶናልድ ትራምፕ። የሚደረስ ማንኛውም ስምምነት ግን ስፋት ያለው የድንበር ጥበቃን ማካተት አለበትም ብለዋል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኃይለኛ ዝናብ አዘል ማዕበል እርማ ወደ ተመታችው ፍሎሪዳ ክፍለ ሀገር ተጉዘዋል። በዚያም ስለተያዘው የመልሶ ማቋቋም ጥረት ገለጻ ይደረግላቸዋል። ጉዳት ከደረሰባቸው አንዳንድ ነዋሪዎችም ጋር ይነጋገራሉ። ምክትል ፕሬዚዳንት ማይክ ፔንስ ከፕሬዚዳንቱ ጋርም አብረው ተጉዘዋል። ፕሬዚዳንቱ ወደ ፍሎሪዳ በፍሎሪዳ ጉብኝታቸው ወቅት ወደ ፎርት ማየርስና ኔፕልስ ከተሞች እንደሚደርሱም ታውቋል። እርማ በምዕራብ ፍሎሪዳ ከፍተኛ ዝናብ አዝሎ በከፍተኛ ንፋስ ሲነጉድ ሁለቱ ከተሞች በኩል ሲያልፍ ከባድ ጎርፍና ማጥለቅለቅ ማስከሰቱም ተዘግበዋል። በሁከት በታመሰችው የምስራቅ አፍጋኒስታን ክፍለ ሀገር ኩናር ውስጥ የእስልምና መንግስት ብሎ ራሱን የሚጠራው ቡድን ያገታቸውን ሁለት ሲቪሎች መቅላቱን የሀገሪቱ ባለስልጣናት ገለጡ። የክፍለ ሀገሩ አገረገዢ ዋሂዱላህ ካሊምዛ ዛሬ ለቪኦኤ በሰጡት ቃል እንደገለጹት አይ ኤስ ሰዎች አንገታቸውን ቀልቶ የገደላቸው ማኖጎይ የምትባለው ወረዳ ውስጥ ነው። የአፍጋኒስታኑ የእስላማዊ መንግስት ኮራዛን ቅርንጫፍ ሰዎቹን የአሜሪካ ሰላዮች ናቸው ብሎ ወንጅሎ የቀላሆቸው እኔ ነኝ ሲል አረጋግጧል። ሩሲያና ቤላሩስ ዛሬ ወታደራዊ ልምምድ ጀምረዋል። የልምምዱ ስፋትና አይነት የሰሜን አትላንቲክ ቃል ኪዳን አባል ሀገሮችን ያስጨነቀ ሆነዋል። የሩሲያ የመከላከያ ሚኒስቴር ባወጣው መግለጫም እንዳስታወቀው በስድስት የሩሲያና የቤላሩስ ጣቢያዎች በሚካሄደው ልምምድ ቁጥሩ ወደ 12700 የሚደርስ ሰራዊት፣ ሰባ አውሮፕላኖች፣ 250 ታንኮችና 10 የጦር መርከቦች ይሳተፋሉ። ልምምዶቹ ሙሉ በሙሉ ለመከላከያ ዓላማ እንጂ በማንኛውም መንግስትም ሆነ ቡድን ላይ በቀጥታ የታለሙ አለመሆናቸውን መግለጫው ጨምሮ አስታውሷል። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድርገው አብረን ከአድማስ ስንሻገር እንላችኋለን ጋቢና ቪኦኤ ስ ወደ መጀመሪያው ዘገባችን ነው የምናልፈው በኢትዮጵያና ሶማሌ በኢትዮጵያ ሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች የሚካሄደውን ግጭት ጋር በተያያዘ አስራ ስምንት ሰዎች መሞታቸውን የመንግስት ባለስልጣናት ዘግበዋል። እንግዲህ ይህንም በተመለከተ የመንግስት ባለስልጣናትንም ድምጽ አካተናል በዛሬው ዘገባችን። እስክንድር ፍሬው ትኩስ ዜና ከአዲስ አበባ ድርሶናል። ለያዝ ነው የ2010 ዓ ም የመጀመሪያ የሆነው የውጭ ጉዳይ ሚኒስቴር መግለጫ የተለያዩ ርዕሰ ጉዳዮች የተነሱበት ነው። በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሁለት የኢትዮጵያ ክልሎች አልፎ ከውጭ የመጡ ኃይሎች ተሳትፈውበት እንደነበር የሚጠይቀው ከተነሱት ነጥቦች አንዱ ነበር። ከሞቃዲሾ የመጡ ኃይሎች በዚህ ግጭት ውስጥ አሉበት ወይ የሚለው ጥያቄ የቀረበው መግለጫውን ለሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ነው ሚኒስቴር መስሪያ ቤታቸው በተፈጠረው ሁኔታ ማዘኑን የገለጹት ቃል አቀባዩ ዝርዝር ሁኔታውን ግን አሁን መናገር እንደማይቻል ነው ያስረዱት። በመጀመሪያ ይሄ አሁን በሁለቱ ክልሎች አካባቢ የተከሰተው ሁኔታ ያሳዝናል። በዚህ አላስፈላጊ ሁኔታ ሕይወታቸውን ያጡ ወገኖቻችን ጥልቅ ሐዘን ነው የሚሰማ ጉዳዩ የገደለው ባልሽ የሞተ ወንድምሽ ነው። የተፈጸመው ጉዳይ አሳዛኝ ነው። ይሄ ችግር እንዲፈታ በመንግስት በኩል የተጀመረ ጥረት አለ። እሱ ጥረት በተጨማሪ ችግሩን መነሻና አሁን ያለበት ሁኔታ በተመለከተ እየተደረገ ያለ ክትትል አለ። ሁኔታ ዝርዝር ሲታወቅ የምንገልጽ ይሆናል። በሁለቱ ክልሎች መካከል የተፈጠረው ሁኔታ መረጋጋቱን የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በትናንትና እለት አስታውቀዋል። በተፈጠረው ግጭት ምክንያት ከጅግጅጋና አወዳይ ከተሞች የሸሹ 600 ነዋሪዎች ወደ ሀረር ገብተው እንደነበርም ጠቁመዋል። ይሁን እንጂ የአገር መከላከያ ሰራዊትና የፌዴራል ፖሊስ ከሁለቱም ክልሎች አመራሮች ጋር በመሆን ግጭቱን መቆጣጠር መቻሉና ያስረዱት። ግጭት የሚያስነሱትንና ጥቃት የሚያደርሱትን ታጣቂዎች መነሻ በተመለከተ ሁለቱ ክልሎች የሚሰጡት መረጃ የተለያየ ነው። የኦሮሚያ ክልል ታጣቂዎቹ የሚነሱት ከኢትዮጵያ ሶማሌ ክልል መሆኑን ይገልጻል። የኢትዮጵያ ሶማሌ ክልል በበኩሉ ተጠያቂ የሚያደርገው ከኦሮሚያ ክልል ይመጣሉ የሚል የሚላቸውን ታጣቂዎች ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስቴር ዶክተር ነገሪ ሌንጮ በትናንትናው ዕለት ለመንግስት መገናኛ ብዙሀን መግለጫ ሰጥተዋል። እስኪ ሙሉ ቃሉን ቀጥለን እናቅርብ። ባለፈው ሳምንት ግጭት ለግጭት የሚጋብዙ አንዳንድ እንቅስቃሴዎች በሞያሌ በኩልም እንደነበረና የሰው ህይወት እንዳለፈ ያንን ለመቆጣጠርም ከፌዴራል የምመለከተው ሚኒስትር መስሪያ ቤትና የሁለቱ ክልሎች ፕሬዚዳንቶች እና ሌሎች አመራሮች በተገኙበት ይሄ ግጭት እንዲቆም ተደርጓል። አሁን ደግሞ ከትናንት ወዳ በደደር አካባቢ ሁለት አመራሮች እንደተገደሉ እና በዛ ምክንያት ግጭት እንደተቀሰቀሰ ደደር ወረዳው አካባቢ እና ይሄ ተዛምቶ ወደ ትናንትና ወደ አወዳይ እንደመጣ ነው ያለን መረጃ የሚያሳየው። እንግዲህ በዚህ ምክንያት ደደር ከተማም ትናንትና ግጭት ነበረ። የሰው ሕይወት አልፈዋል ብቻ ሳይሆን ትጥቅ እንዲያስፈቱ እንዲሁም ደግሞ ሁኔታውን እንዲቆጣጠሩ በክቡር ጠቅላይ በኩል ትዕዛዝ ተላልፎ ያ ተግባር ላይ ብለዋል ማለት ነው። ሁለተኛ የፌዴራል ፖሊስ እንዲሁ ገብቶ ግጭት ያለበትን ሁኔታ እንዲቆጣጠርና በሰው ሕይወት ላይ እንዲሁም ደግሞ በንብረት ላይ ጉዳት እንዳይደርስ አስፈላጊ ቁጥጥር እንዲደረግ እየተደረገ ነው ያለው። እንዲሁም ደግሞ የፌደራል የሰብአዊ መብት ኮሚሽን ከሰብአዊ መብት መብቶች ጥሰት ጋር የተያያዙ ችግሮችን እንዲያጣራ ትዕዛዝ ተሰጥቶ እነሱም ደግሞ ተንቀሳቅሰዋል ማለት ነው። በዚህ ግጭት ምክንያት ከጅጅጋ እየተፈናቀሉ እንዲሁም ደግሞ ከአወዳይ እና ከአካባቢው ከአቀረጌ አካባቢ ማለት ነው የተፈናቀሉ ሰዎች ወደ ስድስት መቶ የሚሆኑ ተፈናቅለው ማታ ሐረር ከተማ ነበሩ እነሱ አስፈላጊ ድጋፍ ተደርጎላቸው አሁን ዛሬ በጠዋት ላይ ወደ መጡበት እንዲመለሱ ሁኔታው የተረጋጋ ስለሆነ ይህ ስራ እየተሰራ ነው የሚገኘው ማለት ነው። helow jigjiga helow goday helow qabri dahar helow dhagax buur helow diri dhabe helow shini gabina v o a gabina gabina gabina waxaad dhegaysanaysaan gabina v o a gabinaabinaabina gabina. gabina. ተከታዩ ዘገባችን ወደ መካከለኛው ምስራቅ የሚወስደን ይሆናል። ኢትዮጵያውያንን ይመለከታል በሊባኖስ ህጋዊ የስራ ፈቃዳቸው ወቅቱ አልፎበት የሚኖሩ ኢትዮጵያውያን ወደ ሀገራቸው የሚመለሱበትን መንገድ ለማመቻቸት በሁለቱ ሀገሮች መንግስታት በኩል በተደረገ ስምምነት መሰረት ሁለተኛ ዙር ጉዞ ሊካሄድ ነው ባሳለፍነው ዓመት በመጀመሪያው ዙር ከ130 በላይ በህመም ይሰቃዩ የነበሩና ከስራ የተፈናቀሉ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተዘግቧል። በሁለተኛው ዙር ደግሞ ወደ ኢትዮጵያ በፈቃደኝነት ለመመለስ ከተመዘገቡት 203 ዜጎች ለጉዞ የሚያስፈልጋቸውን ሰነዶች እንዲያሟሉ ቤሩት የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ጥሪ አድርጓል። መስታወት አራጋው ጉዳዩን ተከታትላ ተከታዩን ዘገባ ይዛለች። በሊባኖስ በስራ ላይ የተሰማሩ ኢትዮጵያውያን በመቶ ሺዎች ይገመታሉ። በህጋዊ የስራ ፈቃድ ከገቡ በኋላ በተለያዩ ምክንያቶች ያለ ስራ ፈቃድ በስራ ላይ የተሰማሩት ኢትዮጵያውያን ቁጥርም በርካታ ነው። በቅርቡ በኢትዮጵያና በሊባኖስ መካከል በተደረገሰው ስምምነት መሰረት ፈቃድ የሌላቸውና ወደ ሀገራቸው መግባት የሚፈልጉ ኢትዮጵያውያን መመለስ ጀምረዋል። ሰፈን ኃይሌ ቤሩት በፈቃድ ለሶስት አመታት ያለ ፈቃድ ደግሞ ለስድስት አመታት በስራ ላይ ቆይታለች። ወደ ኢትዮጵያ ለመመለስ ከተመዘገቡ አንዷ ናት። በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲሬክተር ዶክተር ደምስ ዘርጋው ዛሬ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንዳስታወቁት በሁለት ሺህ ዘጠኝ ዓ ም የመጀመሪያ ሩብ ዓመት ማጠቃለያ ላይ ለድኅረ ምረቃ ተማሪዎች የምርምር ሥራ በመንግሥት የተፈቀደው በጀት ተግባራዊ የሚሆነው በዚህ ጊዜ ውስጥ ለተመዘገቡ የምርምር ሥራዎችና ጥነው ነው የመለስካቸው አመሀ ዘገባ ነው። ወደ በኋላ ላይ እንመለስበታለን። ለቴክኒክ ስህተቱ ይቅርታ እንጠይቃለን። አሁን ወደ መስታወት ዘገባ ይሆናል የምናልፈው። አስተዋውቂን መስታወት። በሊባኖስ በስራ ላይ የተሰማሩ ኢትዮጵያውያን በመቶ ሺዎች ይገመታሉ። በህጋዊ የስራ ፈቃድ ከገቡ በኋላ በተለያዩ ምክንያቶች ያለ ስራ ፈቃድ በስራ ላይ የተሰማሩ ኢትዮጵያውያን ቁጥርም በርካታ ነው። በቅርቡ በኢትዮጵያ በሊባኖስ መካከል በተደረሰው ስምምነት መሰረት ፈቃድ የሌላቸውና ወደ ሀገራቸው መግባት የሚፈልጉ ኢትዮጵያውያን መመለስ ጀምረዋል። ሰፈን ሀይሌ ቤሩት በፈቃድ ለሶስት ዓመታት ያለ ፈቃድ ደግሞ ለስድስት ዓመታት በስራ ላይ ቆይታለች። ወደ ኢትዮጵያ ለመመለስ ከተመዘገቡት መካከል አንዷ ናት። ኢምባሲያችን በየ አራት ዓመቱ በየ አምስት ዓመቱ ወረቀት የሌላቸው ልጆች እንዲሳፈሩ እንትን ይላል። ያው ፍቃድ ያስፈቅዳል ከመንግስት ማለት ነው። ያው መንግስት ሲፈልግ መሳፈር የሚፈልጉ ልጆች ሄዶ ይመዘገባሉ። ወረቀታቸውን ያው መንግስት ይጨርስላቸው፣ ወረቀቱ ወደ እኛ ኢምባሲ ይተላለፋል። ከዛም በኋላ ያው የሚከፈለው ትግያ ከፍለን እንደሚሳፈር ይደረጋል ማለት ነው። አሁን ኢትዮጵያ ከገባሽ በኋላ ምንድን ነው ለመስራት ያሰብሽው? አይ ወሰን አልችልም። እሱን አልወሰንሽም። ገና ከቤተሰብ ጋር ከተመዘገብንማ ቆይተናል። አሁን ግን ያው አንደኛ ዙር አሳፍሯል። እኛ ደግሞ ሁለተኛ ዙር ነን። ከአስር ቀን ወይ ከአስራ አምስት ቀን በኋላ ያው በቀጥታ እንደምንሳፈር ነው እንትን ያሉ። እንዲሁም ዛሬ ይሄዳል። ካፍጠን ምናምን ጨርሰን ይመጣ ነው ባኛ። ይባል። እሺ፣ መልካም መንገድ። አሚን። ቆይ ቤይሩት ከመጣ አምስት ዓመት አልፎታል። ለእርሻ ስራ ለሁለት ዓመት በሁለት አመት ስምምነት ነበር ወደ ቤይሩት የመጣው። አሁን ግን ያለ ስራ ፈቃድ ለሶስት አመታት በስራ ላይ ይገኛል። ሀገሩ ያ ግዴታ መስራት ግዴታ ስላለብሽ ግዴታ ስለምኖር እና ምንድን ያለሴቶች ለአብዛኛው ለሴቶች ነው የሚመቸው፣ ለወንዶች ይከብዳል። ከጉልበት ስራዎች ምንም አይሰራ ይላል እንግዲህ መቼም አላማ ይኖርሃል እዚህ ስት መጣ ና ምንድን ነበር አላማ? ነው ለመለወጥ ነው የመጣኸው? ሰርተ ስት መጣ በኮንትራት ነው የመጣኸው ለአራት አመት መጀመሪያማ እርሻ ነው የመጣው። ከዛ በኋላ ከዛ ወጥቼ በቃ ወደ ሌላ ስራ ገባ። እርሻው አልተመቸህም? ከብዳ፣ ቀኑ ሙሉ እርሻ ውስጥ ማለት ምንድን ነበር የምትሰራው? ያው ይከተላል ምናምን ነገር፣ ቲማት ብዙ ነገሮች እነሱ ደርስንት ማለት ነው። ምን ያህል ይከፍሉህ ነበረ? ያን እንደዛ እርሻ እየሰራ እዛ ያለው ሶስት መቶ ደራ። ስንት ሰአት ነው የምትሰራው? በኢትዮጵያ ከሁለት ሰአት እስከ አራት ሰአት ና ማታ ያ አምስት ሰአት ና በኢትዮጵያ አምስት ሰአት። ሰላም ተስፋዬ የፍካት ኢትዮጵያ የበጎ ምግባር ማህበር አባላት መካከል አንዷ ናት። መቶ ሰላሳ መቶ ሰላሳ አራት ነው የዛሬ መጀመሪያው የመጀመሪያው ዙር ማለት ነው። አሁን በሁለተኛው ደግሞ ሁለት መቶ ሶስት ሁለት መቶ ሶስት ሁለተኛው ዙር ማለት ነው። አሁን እያለ ይቀጥላል ማለት ነው። አሁን እነዚህ መኖሪያ ፈቃድ የሌላቸው ወደ ኢትዮጵያ መግባት የሚፈልጉ ወጣቶች ናቸው የተመዘገቡት። ው በምረት አዋጅ የተመዘገቡት ማለት ነው። በፈቃደኝነት በፈቃደኝነት እንጂ የሊባኖስ መንግስት ውጡልኝ ብሎ አላለም። ውጡልኝ ሳይሆን በፈቃደኝነት መኖሪያ ፈቃድ የሌለው መውጣት ይችላል ብሎ ጠየቀ። እንደምገባ አደረጉ። ምዝገባው የዛሬ አመት ነው። ምዝገባ የተደረገ የተካሄደው ከዛ በቃ። በአሁኑ አመት ደግሞ ምን ያህል ሰው ነበር የተመዘገበው? እንደው ወሬውን ከሰማሽ። የተባለው ከአንድ ሺህ ምናምን በላይ ነው የተመዘገቡት። የተባለው ከአንድ ሺህ ምናምን በላይ አሁን በአዲሱ ዙር እንጭምር ሁለት ሺ ይጠጋሉ ተብሎ ይገመታል። ሁለተኛም ዙርም መዝግበዋል። ልክ እነዛኞች የመጀመሪያው ዙሮቹ መሄድ ሲጀምሩ ባህል ላይ ምዝገባ ጀምረው ነበረ። ሲመለሱ የራሳቸውን ትኬት ራሳቸው ችለው ነው የሚሄዱት። ይሄዱ ሁለት መቶ የቀራማ የሚባል አለ፣ እሱን ይከፍላሉ። መቶ ዶላር ደግሞ ጉዳይ የሚያስፈጽሙበት የመቶ ዶላር ይከፍላሉ። ሶስት መቶ ሀምሳ ትኬታቸው ነው። ሁለት መቶ እንደ ቅጣት ማለት ነው። አሁን ይቃማ የመኖሪያ ፈቃድ ስናሰራ የዓመት ሁለት መቶ ዶላር ነው። ሰሞኑን ከፍለው እነሷን ለምሳሌ አስር አመት ስድስት አመት የጠፋው እኮ ሁለት መቶ ዶላር ተገምቶበት እንደ ምህረት ተደርጎ ሁለት መቶ ብቻ ይከፍላሉ ማለት አሁን እነዚህ ስማቸው ዝርዝራቸው የወጣ ዛሬና ነገ ክፍያውን እንዲያጠናቅቁ ተብሎ ያው እንዳየሹ ወርዷል። በሶስት በአራት እና በአምስት ማለት ነው። ደግሞ ይሄ የምረት አዋጁ ያው ቶሎ ቶሎ አይካሄድም። የዚህ ሀገር በየአምስት አመቱ በየአራት አመቱ ነው እንደዚህ አይነት ቻንስ የሚመጣው። አይፈቅዱም፣ ቶሎ ቶሎ ይሄ መኖሪያ የሌለው ዝም ብሎ ብድግ ብዬ ልውጣ ቢል አይችልም። ኖ ኖ፣ የለም እንደዛ የለም፣ እንደዚህ አይነት ህግ የለም። ስኪል እንኳን ታመው ራሱ በጣም በፕሮሰስ ነው የሚወጡት። የቀረማ ከፍለ ጻፋለ የአኪማ ስርጃ ስተጭፎ በጣም ሳያዝ በጣም ነው የሚያስቸግር እንደ ሌላ ሀገር አይደለም። መግባት እንጂ መውጣቱ ይከብዳል። እዚህ ሀገር ወረቀት ከሌለ በአዲስ አመት ዋዜማ የፍካት ኢትዮጵያ አባላቶች በሙሉ ተሰባስባችሁ በቤይሩት መጠለያ ውስጥ የሚገኙ ከሰባ በላይ የሚሆኑ ከህሙማኑ ጋር በዓሉን አብራቸዋ አክብራቸዋል። ያው እንግዲህ የጀመር ነው ፕሮግራሙን፣ ቅዳሜ ዕለት ነበረ ቅዳሜ ማታ ጀመር ነው፣ ያንን ወጥ በመስራት አንዳንድ ማቴሪያሎችን በማቅረብ ቅዳሜ ጀመር ነው። ሁለት ደግሞ እዛው ግቢ በመገናኘት ተሰባስበን ከግሩፑ በውጭ የሚሆኑ ውቶች ነበሩ። ይህን ጥሪ በፌስቡክ አስተላልፈ የመጡ ልጆችም ነበሩ፣ ከፍካት ውጭ ማለት ነው። በጣም ደስ ሲል ነበረ ፕሮግራሙ ከኢትዮጵያ ወጥ፣ ዶሮ ወጥም በመስራት ዳቦዎችን ነበሩ፣ ጣፋጮች በማድረግ የቡና ሴሬሞኒ ነበረ፣ በጣም ደስ በሚል ሁኔታ አድርገን፣ እንዲሁም ደግሞ አበባዬ ሆይ ተጨፍሮ ከኤምባሲውም አካል እንዲሁም ደግሞ ከህብረተሰቡ እዛው ከነበር ነው ከግሩፑ አባል የተወሰነ ሳንቲም እስከ ሶስት መቶ አምሳ ዶላር ያህል ተሰብስቦ ያን እንደዚሁ እዛው ላሉ ደግሞ ለተጎዱት እንዲሁም ለሚሳፈሩት ሻንጣ ማቅረብ ማቴሪያል ማቅረብ ላይ ነው የዋለው ማለት ነው። በጣም ደስ ይላል ነበረ። አሁን ከተመዘገቡት ውስጥ የሚሄዱ ልጆች አሉ። ከመጠለያ ውስጥ ከተመዘገቡት ውስጥ ሳይሆ የእነሱ ለብቻ አሉ። አሁን አይ ቲንክ በዚህ ሳምንት ውስጥ እንደውም የሚሳፈሩ አምስት ልጆች አሉ። ከዛ ውጭ ደግሞ እንደዚሁም ደግሞ አንድ ሶስት ልጆች አሉ ከመጠለያ ውጭ ፕሮሰስ ያላቸው በጣም ኢምፖርታንት በቃ ጉዳይ ያላቸው ልጆች ማለት ነው አሉ የሚሳፈሩ ልጆች ከውስጥ አሉ። ያው ግን እየተካ ነው እንጂ እየቀነሰ የሚሄደው ነገር የለም። የመጠለያው ጉዳይ ይጨምራል፣ ይቀንሳል። አሁን ባለፈው ወደ ሰባ ነበሩ አሁን ደግሞ ሰማንያ ሰማንያ ስድስት ይጠጋሉ ማለት ነው። ታማው ብቻ ሳይሆን ያው ደሞዝ በመከልከል አመት ከአምስት ወር ምናምን በተለያዩ ምክንያቶች የመጡ ልጆች ናቸው። ህመም ብቻ አይደለም። ለአስራ አንድ አመታት በሊባኖስ በስራ ላይ ተገኛለች። መጀመሪያ በስራ ስምምነት ከመጣችበት ቤት በምን ምክንያት እንደወጣች ትናገራለች። ቆንጆኔ እንኳን በአንድ ቀን ስታት ነው የወጣሁት። እኔ ራሴ ከወጣው በኋላ ራሱ ቆጥቶኛል። የማልመለስበት ነገር ነገሩ ነው ብ ምን፣ ምንድን ነበር የተፈጠረው? የሆነ እራት ግብዣ ነበረ፣ እዛ ላይ ተጣላን እኔ እና ሰውየው። ከሰውየው ከጣጣላን በኋላ ከሴትዮዋ ጋር ድጋሚ ተጣላን። በቃ በዛ ምክንያት ቢሮ ውሰጂኝ ስላት ቢሮ አልወስድሽም ብላ እሷ ጠበቃ ስለሆነች ፖሊሶች አመጣት ስለመቱኝ ብቻ ተናድጄ እየወጣል እንጂ ሌላ እንኳን፣ ከእሷ ጋር በጣም ፍቅር ነበር። ከሴትዮ ጋር በአንድ ቀን ስህተት ነው። እኔ ስለመቱኝ ብቻ ነው ጥቻ ሲ የወጣሁት እንጂ ሌላ ጥፋት የለብኝም፣ የለባትም። ምንድን ቀ ኑሩታሉ ዝ የወጣሁት። በምን ምክንያት ነው የተጣላችሁት? ቦሎ ይፈቃቅ። ስማ፣ ምንድን ነው ቦሎ? ተቡሌ ማለት ልክ እንደ ሰላጣ የሚበላ ማለት ነው። እና እሱን ከግብዣ ስለነበረ እሱን ከትፌ ነው የጠበቅኩት። እሱ በጣም ከውጭ ተናዶ ስለመጣ ለምን ተከትፎ ጠበቀኝ? በዛ የተነሳ ነጥብ ያነሳ። እንደውም ከኔ ጋር ነበረ፣ መጀመሪያ ከሚስቱ ጋር ነበረ። ነገሮቹ እየባሱ እየባሱ ሲመጣ ከኔ ጋር ሁሉ ተጣላን። በጣም መጨቃጨቅ ጀመረ ማለት ነው እንጂ ከዛ በፊት እኔ ምንም አይነት ችግር አልነበረብኝም ከሰዎቼ ጋርም ከኔ ጋርም ችግር የለም። በጣም በፍቅር ነበር የምንሰራው እና የዛ ለ ግን በጣም ስለ ተናደድኩ እናቷ ቤትም ሰርቼ ስለመጣሁ በጣም ስለ ደከመኝም ስለ ተናደድኩም ጠዋት ተነስቴ ቢሮ ይሰጅኝ ስላት ሁለት አመቴም ጨርሼ ነበር ሶስት አመት ምናምን ነው ኮንትራክሽን ስለ ጨረሽ ቢሮ የለሽም ብላለች ማለት ነው። በዛ ምክንያት ያለኝ አማራጭ ጠፍቶ መስራት ነው። ጠፍቼ ሰራ ስምንት አመት እየሰራ ነው ተመዝግቤም ሁ ሄድ ነው ሰብሄድ መ ከዚህ ቀደም የኢትዮጵያ ቆንስላው ጽህፈት ቤት አምባሳደር ሀሊማ ማህመድ በሊባኖስ የሚገኙ ኢትዮጵያውያንን በተመለከተ እንዲህ ገልጸውልን ነበር። የእኛ ልጆች ወደ ሊባኖስ ሲመጡ የኢትዮጵያ መንግስት ስድስት አመት ነው ወደ ሰባት አመት ይሆነዋል ህጋዊ ምንድ ነው የሰራተኛ ስምምነት የለም ሌጋል እና ሌጋል ባልሆነ ግለሰቦች እና በግለሰቦች እንደዚሁም ደ በመካከሉ ብዙ የሰንሰለት ያለው ሰዎች የተሳተፉበት የሆነ ነው የሚመጡት ልጆቹ ሰ ሲመጡ ከዚህ ሀገር ቪዛ ኢሹ ይደረግላቸዋል። ማህበራዊ ጉዳይ ነው። ከቤተሰቦቹ ጋር የሚሄዱበት ቤተሰቦች ጋር የሚያገናኛቸው እና ኮንስላው የሚገቡትንም ልጆች የገቡትንም ቁጥር የሚገቡትን እነ ማን እንደሆኑ መረጃው የለውም። ማን የትኛው ቤት ሄደ፣ ማናት ማዛ ልሰራ እየሰራች ያለች የሚለውን ነገር አናውቀውም። ይሁንና በልጆቹ ላይ የሚደርሰው አደጋ ወይ በፖሊስ ነው የሚደወልልን ወይ በዜጎቻችን ይደወላል። በተቻለ አቅም በተለይ ሊባኖስ ከተማው ውስጥ ቤይሩት ውስጥ ያሉት ላይ ቶሎ ሄዶ በዛ ቦታ ላይ የመገኘት ከፖሊሶች ጋር ኮሚኒኬት ማድረግ እና እሹውን የመከታተል ነገሮች አሉ። በሊባኖስ በመቶ ሺዎች ከሚቆጠሩት ያለ ፈቃድ በስራ ላይ ከተሰማሩ ኢትዮጵያውያን መካከል ይህንን ስምምነት በመጠቀም ወደ ኢትዮጵያ ለመመለስ የተመዘገቡት ቁጥር በጣም ጥቂት ነው። ወደ መጨረሻው ዘገባችን ስናልፍ በመንግስት ድጋፍ የድህረ ምረቃ ትምህርት የሚከታተሉ ተማሪዎች ለምርምር ስራ የተፈቀደ ገንዘብ ተከልክለናል ሲሉ የክረምት ተማሪዎች ወኪል ያቀረቡትን ሮሮ አንድ የአዲስ አበባ ዩኒቨርሲቲ የስራ መሪ በጀቱ የሚከተለው ካለፈው አመት ህዳር ወር በኋላ የተመዘገቡ የምርምር ስራዎችን ብቻ ነው ሲሉ አብራርተዋል። መለስካቸው ማ ዝርዝሩን ከአዲስ አበባ ልኳል። በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲሬክተር ዶክተር ደምስ ዘርጋው ዛሬ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንዳስታወቁት በ2009 ዓ ም የመጀመሪያ ሩብ ዓመት ማጠቃለያ ላይ ለድኅረ ምረቃ ተማሪዎች የምርምር ሥራ በመንግሥት የተፈቀደው በጀት ተግባራዊ የሚሆነው በዚህ ጊዜ ውስጥ ለተመዘገቡ የምርምር ሥራዎችና ወደፊትም ለሚመዘገቡት ብቻ ነው ብለዋል። ከዚህ በፊት በመንግሥት ይሰጥ የነበረውን ድጋፍ መለስ ብለው ያስታወሱት የሥራ መሪ ከዚህ ቀደም ለሁለተኛ ዲግሪ መርሃ ግብር ለተፈጥሮ ሳይንስ ተማሪዎች ሰባት ሺህ ብር፣ ለማኅበራዊ ሳይንስ ተማሪዎች አምስት ሺህ ብር ሲሰጥ እንደቆየ ገልጸዋል። በአዲሱ በጀት መሠረት ደግሞ እንደ ቅደም ተከተላቸው ወደ 20 ሺህና 15 ሺህ ብር ከፍ እንዳሉም አስታውቀዋል። ባለፈው ሳምንት ቅሬታቸውን ለአሜሪካ ድምፅ ያቀረቡ የዩኒቨርሲቲው የክረምት መርሃ ግብር የድህረ ምረቃ ተማሪዎችም አዲሱ በጀት አይመለከታቸውም ሲሉ ያብራራሉ። ተማሪዎቹ ያነሱትን ጥያቄ በሚመለከት ከህዳር ዘጠኝ ጀምሮ ሪሰርቻቸውን ፕሮፖዛል ለሚያቀርቡ፣ ስራቸውን ለሚያከናውኑ ተማሪዎች ይኸው የተመደበው ገንዘብ እየተሰጠ አሁንም ሁሉም ይሄን የሚመለከታቸው በሙሉ ገንዘብ እየወሰዱ እየተጠቀሙበት ይገኛሉ። ነገር ግን ከዛ ጊዜ በፊት ለሪሰርች ተብሎ የተመደበላቸውን ገንዘብ ከህዳር ዘጠኝ በፊት የሰጣቸውን ገንዘብ የወሰዱ ሰዎች በጠቅላላ ለእነሱ የተመደበው ባጀት አምስት ሺህ ስለነበረ ከዛ በኋላ ይሄ ከተቀየረ በኋላ ያለው እነሱን ስለማይመለከታቸው ይሄ ገንዘብ ሊሰጣቸው አልቻለም። በዚህም የተነሳ እኛ ህጉንና ደንቡን ተከትለን ህግ ወደፊት ስለሚሰራ እነሱ ቀደም ብሎ ስለወሰዱ ባጀታቸውንም ስለጨረሱ በአዲሱ ውስጥ ሊጠቃልሉ የሚችሉበት ግራውንድ ስለሌለ፣ በዛ ላይ ተመስርተን ተማሪዎቹ ይህንን ክፍያ ሊያገኙ የማይችሉበት ሁኔታ እንዲኖር ሆነዋል። ይሄ ነው እንግዲህ አጠቃላይ ያለው ሁኔታ። ከቅሬታ አቅራቢ ተማሪዎች ወኪሎች መካከል አቶ መሐመድ ይመር ይህ መልስ ከዩኒቨርሲቲው የተለያዩ አካላት እንደተሰጣቸው አልሸሸጉም። ይሁንና በተሰጣቸው መልስ ተማሪዎቹ ስላልረኩ ወይንም ስላልተስማሙ ጉዳያቸውን ወደ ብዙ የመንግስት መስሪያ ቤቶችና ወደ ኢህአዴግ ጽህፈት ቤትም እንዳደረሱት ይገልጻሉ። ይሄ ሁሉ ሆኖ ሳይሳካለን ቀርቶ የትምህርት ሚኒስትሩ ኋላ ላይ ጉዳዩን አምነውበት የመምህራን ልማት ክፍል ኃላፊዋ ወይዘሮ አሰፋሽ በሳቸውም ጥረት ጭምር ከፍተኛ አመራሩን አሳምነው ሚኒስትሩም አምነውበት እንዲከፈለን ደብዳቤ ተጻፈልን ማለት ነው። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ ለ37 ዩኒቨርሲቲዎች በጻፉት ደብዳቤ በተለያዩ ዩኒቨርሲቲዎች በተለያዩ የትምህርት መስኮች በትምህርት ሚኒስቴር ስፖንሰርነት ለሁለተኛ ዲግሪ በክረምት ተከታታይ ትምህርት መርሃ ግብር የሚሰለጥኑ የሰናዶ መምህራን የጽናትና ምርምር ድጋፍ ክፍያን አስመልክቶ የድኅረ ምረቃ ትምህርታቸውን ሲከታተሉ ለቆዩትና በቀጣይ ተመሳሳይ ፕሮግራም ለሚከታተሉ ሰልጣኞች ህዳር 23 ቀን 2009 ዓ ም ከገንዘብና ኢኮኖሚ ሚኒስቴር በተላለፈው መመሪያ መሰረት እንዲከፈላቸው አሳስባለሁ ሲሉ ግልባጩንም ለገንዘብና ኢኮኖሚ ትብብር ሚኒስቴር ቪኦኤ፣ እንዴት ነው ይህን ማሳሰቢያ አዲስ አበባ ዩኒቨርሲቲ የማይፈጽመው ሲል ለዶክተር ደምስ ዘርጋው ጥያቄ አቅርበዋል። ደብዳቤው ላይ የሚያሳየው ከዚህ በፊት ከህዳር 9 ጀምሮ ያለው ነው። እኛ ደግሞ የተከተልነው ምንድን ነው? ሕግ ወደፊት እንጂ የወጣ ደብዳቤ፣ የወጣ መመሪያ፣ የወጣ አቅጣጫ ወደፊት እንጂ ወደኋላ ሄዶ አይሰራም። ስለማይሰራ ይሄ የክፍያ ስርዓት ይስተካከል የተባለው ከዳር ዘጠኝ ጀምሮ ነው። ከዳር ዘጠኝ በፊት ስራቸውን ለመስራት የተከፈላቸው ገንዘብ ተማሪዎች ትምህርታቸውን ባይጨርሱም በዛን ጊዜ የወጣው ባጀት ነው ለነሱ ያላቸው እነሱን የሚያጠቃልል ከሆነ ከዳር ዘጠኝ በኋላም እነሱ የሚገቡ ከሆነ በፓይፕላይን ላይ ሆነው ትምህርታቸውን ያልጨረሱ ሪሰርቻቸውን ያልጨረሱ ተማሪዎችም ይጠቃለሉ ብሎ ግልጽ የሆነ የመጣ አቅጣጫ የለም። ነገር ግን ሪሰርች የተመደበላቸው ገንዘብ ወስደው ስራ ላይ ያሉና ሪሰርቻቸውን ጨርሰው አላስረክቡ ተማሪዎችንም ያጠቃልላል የሚል ግልጽ የሆነ ደብዳቤ፣ ግልጽ የሆነ አቅጣጫ ከመጣ እና ይሄን ነገር ከመጣ እኛም ማንሰጥበት ምንም ምክንያት የለም። ይሄ ገንዘብ ለሪሰርች የተመደበው ገንዘብ ነው። እኛ ኢምፕሊሜንት አድራጊዎች እንጂ እነዚህ የሚመጡትን ማንኛቸውን አቅጣጫዎች አንተረጉማቸው ስለማንተረጎማቸው፣ በቀጥታ በተባለው መሰረት በወረቀቶቹ ላይ በመጣው አቅጣጫ መሰረት ነው የምንፈጽሙ። ዶክተር ደምሳሁን የሚሉት ለዚህ ክፍያ ህጋዊ የሚሆኑት ተማሪዎች በዚህ አመት የመጨረሻ ቴሲሳቸውን ማሟያት ጽሁፋቸውን የምርምር ስራቸውን የሚያቀርቡ ሰዎች ብቻ ናቸው ማለት ነው ይሄ ማለት ብቻ ሳይሆን አንድ ቴሲስ ፕሮባብሊ ስድስት ወር ሊፈጅ ይችላል፣ ዘጠኝ ወር፣ አንዳንዶችም ከአቅማቸው በላይ በሆነ መንገድ ከዚያም በላይ ሊሆን ይችላል። እኛ ምንድን ነው ልክ ከዚህ የትምህርት ዓመት ጀምሮ ካለፈው ከ2009 ጀምሮ ከዛ ጊዜ ጀምሮ ቴሲሳቸውን ለመስራት እቅድ የሚያቀርቡ ሪሰርች የሚያካሄዱ ጥናት የሚያካሄዱ ተማሪዎች ይሄን አዲሱን የመጣውን እድል ተጠቃሚ ይሆናሉ። ከዛ በፊት ግን የነበሩ ተማሪዎች ጨረሱም አልጨረሱም ለእነሱ ባጀታቸው ይሄ ነው ተብሎ የተሰጣቸው ስለሆነ አዲስ የመጣው ማዕቀፍ እነሱን አያጠቃልልም ነው። ስለዚህ እርስዎ የሚሉኝ አሁን ከትምህርት ሚኒስቴር ራሱ የወጣው ወይም ትምህርት ሚኒስትሩ የጻፉት ደብዳቤ በእነዚህ ጥያቄዎች ላይ ግልጽ ስላልሆነ መስራት አንችልም። የመጀመሪያ ከትምህርት ሚኒስቴር በፊት ገንዘብ ሚኒስቴር ያወጣው መመሪያ የሚያሳየው ከህዳር ዘጠኝ ነው የሚለው ትምህርት ሚኒስቴርም እንደገና የጻፈው ከህዳር ዘጠኝ ነው የሚለው ከህዳር ዘጠኝ ወደፊት ለሚመጣ ነው እንጂ ከበዚህ በፊት ለነበሩትንም ያጠቃል የሚል ነገር እዛ ደብዳቤ ውስጥ የለበትም። እዛ ደብዳቤ ውስጥ ቀደም ብሎ ገንዘብ ቢወስዱም፣ ነገር ግን ትምህርት ጥናታቸው ስላልጨረሱ ገንዘቡ እነሱንም ይመለከታል ተብሎ ውስጥ ክሊርሊ ስቴትድ የሆነ ነገር የለም። ስለዚህ እኛ የምንመራው ቀደም ብሎ በወጣውም ኋላም የወጣው ደብዳቤ የሚያሳየው ከህዳር ዘጠኝ ጀምሮ ነው የሚለው በዚህም የተነሳ ትምህርት ሚኒስቴር ከዳር ዘጠኝ ካለ ገንዘብ ሚኒስቴር ከዳር ዘጠኝ ካለ እኛ ከዛ በፊት መቶ ፐርሰንት ለወሰዱ ሰዎች ልንሰጥ የምንችልበት መሰረት አይኖርም ማለት ነው። ስለዚህ ይህን መሰረት በሌለበት ሁኔታ መክፈል አንችልም። ተጠያቂነትም ያስከትልበት። በጣም አመሰግናለሁ ዶክተር ደመሰ ዘርጋው ስለተብብረው። እኔም በጣም አመሰግናለሁ። የጋቢና ዝግጅታችን በነገው ዕለት ወደ አትላንታ በማምራት ጽዮን ግርማ አሁን መስመር ላይ ትገኛለች፣ ከአትላንታ ልዩ ዝግጅት ይዛለች። ጽዮን፣ መንገዱ እንዴት ነው? መንገዱ ቀና ቀና ይመስላል። እንግዲህ ደስ ይላል፣ አትላንታ ነው የምገኘው። አዎ፣ ዝግጅትሽን እንግዲህ አትላንታ ከሚገኙ በርካታ ኢትዮጵያውያን ኤርትራውያን ጋር ውይይት ታደርጊያለሽ። እስኪ ስለምን እንደምትወያዩ እና ቦታውን ንገሪን። እንግዲህ ውይይቱ የሚደረገው በትምህርት ጉዳይ ነው። ትምህርትን በተመለከተ ወጣቶች በተለያየ የእድሜ ክልል ላይ ያሉ፣ በተለይ ደግሞ ወጣቶች እዚህ አገር ከመጡ በኋላ ተምረው እዚህ ይቀራሉ፣ ወደ ኢትዮጵያ አይመለሱም እና ይሄ ለኢትዮጵያ ምን ያሳጣታል የሚል ነው ዋነኛው። ከዛ በኋላ ደግሞ የመመለስ እድል ከሌለና እዚህ እየሰሩ ከሆነ እንዴት አድርገው እውቀትን ወደ ኢትዮጵያ ትራንስፈር ማድረግ ይቻላል። ስለዚህ ውይይት ነው፣ የእውቀት ሽግግር ነው። ቦታውን እኔ ልግለጽላቸው፣ ክላርክሰን ኮሚዩኒቲ ማዕከል ነው። ነገ በአትላንታ ጽዮንን ጠብቋት። እናመሰግናለን። መልካም ምሽት